ከማህበረሰብ ለማህበረሰብ የአውስትራሊያ ሀገር አቀፍ ምርጫ ለሜይ 3 ቀን ተቆርጦለታል። የምረጡኝ ዘመቻውም ተጀምሯል። ከሀገር ውስጥ እስከ ውጭ ጉዳይ ፖሊሲዎች ብርቱ ክርክሮች እየተካሄዱባቸው ይገኛል። የመራጮችን ልብና አእምሮ ለማማለልም በርካታ ቃል ኪዳኖች በቢሊዮን ዶላሮች ታጅበው በየቀኑ እነሆኝ እየተባሉ ነው። የምርጫውን ሂደት በኃላፊነት ወስዶ የሚያከናውነውና መንግስት ለማቆምና ለቀጣዩ ሶስት ዓመታት አውስትራሊያን ለማስተዳደር ብቁ የሆነውን ፓርቲና የግል ተመራጮች የምክር ቤት አባልነት ማራገጫ የሚሰጠው የአውስትራሊያ የምርጫ ኮሚሽን ነው። የምርጫ ቀናት ሲቃረቡም ድምፅ ሰጪ አውስትራሊያውያን ስለ ምርጫው ነፃ ፍትሐዊና ግልጽ ሂደት የድምፅ ቆጠራና የውጤት ነገር አካሄዶችን ማወቅ ይሻሉ። ከቤተሰብና የማህበረሰብ አባላት የስራ ባልደረቦች ጋር ይወያያሉ። መረጃዎችንም ከመደበኛ ብዙሃን መገናኛና ማህበራዊ ሚዲያዎች በኩል ይከታተላሉ። እኒህንም አስባብ በማድረግ ከአውስትራሊያ የምርጫ ኮሚሽን ቃል አቀባይ አቶ አናኒያ ዳንኤል ኢሳያስ ጋር ተዋይተናል። መነሻችንን ያደረግነው የኮሚሽኑ ኃላፊነትና ሚናዎች ምንድናቸው በሚል መጠይቅ ነው። የአቶ አናኒያን ምላሽ እንዲህ ነው። የአውስትራሊያ የምርጫ ኮሚሽን እነዚህን ተግባራት ይሰራል። ግልጽና ከሙስና ነፃ የሆነ ምርጫ ማካሄድ፣ የኮመንዌልዝ ምርጫ ብዝብን ማስከበርና መጠበቅ የፖለቲካ ገንዘብ አዋጭና መግለጫ አካላትን ማስከበር፣ የሀገሪቱ ምርጫ አቅምን ማጠንከር፣ ትምህርትና የህዝብ እውቀት ፕሮግራሞችን ማካሄድ እና በማህበረሰብ ውስጥ ጠንካራ አቋምን መጠበቅ እና ለታማኝ ሂደቶችና የቅንነት ስምን መጠበቅ ነው። እንደሚታወቀው አውስትራሊያ ውስጥ ዜጎች አሉ፣ እንደዚሁም ቋሚ ነዋሪዎች አሉ። በቪዛ ለተወሰነ ዓመታት ተሰጥቷቸው የሚኖሩ ከዛም ውጭ እንደዚሁ ጎብኚዎች ይኖራሉ። በምርጫው የአውስትራሊያ አገር አቀፍ ምርጫ ላይ ለመሳተፍ ብቁ የሚሆኑት እነማን ናቸው? ለአውስትራሊያ ምርጫ ለመሳተፍ ሁለት ነገሮች ያስፈልጋሉ። አንደኛው የአውስትራሊያ ዜግነት ወይም ሲቲዝንሽፕ ነው። ሁለተኛ ከአስራ ስምንት ዓመት ዕድሜ በላይ መሆን ነው። ከአስራ ስምንት ዓመት በላይ የሆኑ ማንኛውም አውስትራሊያዊ ዜጋ ምርጫ ውስጥ የመሳተፍ መብትና ግዴታ አለበት። ከዛ ባሻገርስ ከመምረጥ በፊት በምዝገባዎች ማካሄድ ግዴታ ነው። ምዝገባው የሚካሄደው እንዴት ነው? ሰዎች በትክክል መመዝገባቸውንስ የሚያውቁት በምን መልኩ ይሆናል? የአድራሻ ወይም የስም ለውጥ ቢያካሄዱስ ምን ማድረግ ይጠበቅባቸዋል። በዚህ ምርጫ የመመዝገብ ዝርዝርን የማስተካከል የመጨረሻ ቀን ኤፕሪል ሰብን ነበረ። ሁሉንም ማስተካከል የሚቻለው የኤኢሲ ዌብሳይት ውስጥ ነው። ዌብሳይቱ ዩ ኤኢሲ ዶት ጎቭ ዶት ኤዩ ነው። እዛ ውስጥ ገብተው ስማቸውን የቀየሩ ሰዎች ወይ አድራሻ ወይም ሌላም ዝርዝር የቀየሩ ሰዎች ማስተካከል ይችላሉ። ከዛ በኋላ በትክክለኛው ቀበሌ ውስጥ ገብተው መምረጥ ይችላሉ። አንድ ሰው ምዝገባ ሳያደርግ ቀኑ ቢያልፍ፣ አሁን ቀኑ አልፏል፣ ለምሳሌ ምን ማድረግ ይችላል? ምን አማራጮች አሉት ወይም ይኖራቸዋል? ሳይመዘገቡ ቀኑ ካለፈ ከአስራ ስምንት አመት በላይ የሆኑ እና አውስትራሊያዊ ዜጋ የሆኑ መታወቂያቸውን ይዘው ሄደው ቮት ማድረግ ይችላሉ። ግን የሚመከረው ከኤፕሪል ሰብን በፊት በትክክል መመዝገብ እና ሁሉንም ዝርዝሮችን ማስተካከል ነው። ግን የአውስትራሊያ ሕግ እንደሚያዘው ከኤፕሪል ሰባት በፊት ማስተካከል ይኖርባቸዋል። እሱን ያላስተካከሉ ግን ግዴታ አለባቸው። ያላስተካከሉትም ያስተካከሉትም የመምረጥ ግዴታ አለባቸው። ስለዚህ በቀኑ ቀን ሄዶ ከመታወቂያ ጋር ድምፅን ማሰማት ይቻላል። በምርጫ ወቅት በምን መልክ ነው ሰዎች አውስትራሊያ ውስጥ ድምፃቸውን መስጠት የሚችሉት? አውስትራሊያ ውስጥ ድምፅ የመስጠት አራት መንገዶች አሉ። አንደኛው በምርጫ ቀን እለቱ ላይ ሄዶ በቦታ ድምፅ መስጠት ነው። ሁለተኛ ኤርሊ ቮቲንግ ወይም ቀድሞ ምርጫ የተዘጋጁ ቦታዎች አሉ። ኤኢሲ ዶ ጎቭ ዶ ኤዩ ላይ ወጥቶ ማየት ይችላሉ። እዛ ሄዶ ድምፅ መስጠት ይችላሉ። ሶስተኛ፣ የምርጫ ቦታ ሊገኝ የማይችል ሰው ፖስታል ቮቲንግ ወይም የፖስታ ምርጫ መስጠት ይችላል። አራተኛው ደግሞ ሞባይል ቮቲንግ ወይም ሩቅ አካባቢዎች እና ልዩ ተቋማት የሚሰጠው የሞባይል ምርጫ መስጠት ይችላል። ምርጫ አሁኑ የሜይ ሶስት ነው የሚካሄደው። ከዛ በፊት የአውስትራሊያ ምርጫ ኮሚሽን በየቦታው የተለያዩ ቦታዎችን የምርጫ መስጠት ቀደም ተብሎ በአንድ ሳምንት ሁለት ሳምንት ቀደም ብሎ ሰዎች እንዲመርጡ ያመቻቻል ያቻል በዛ ቦታ ላይ ሄዶ መምረጡ ከዋናው ሁለት ከምርጫው ቀን እለት የተለየ ነው የአመራራት ሂደቱ ወይስ ተመሳሳይ ነው? የቀኑ መቅደምና መዘግየት ባሻገር የመጀመሪያው የሁለቱ የምርጫ ቀን ቦታና ፕሪፖል ወይም ቀድሞ ምርጫ መስጠት ቦታው ላይ መታወቂያ ይዞ መገኘት ነው የሚያስፈልገው። ለፖስታል ቦቲንግ ወይም ሞባይል ቮቲንግ የኤኢሲ ድረገጽ ላይ ወጥቶ መመዝገብ ያስፈልጋል። ከሌላው የበለጠ የሚያስፈልገው መመዝገብ ብቻ ነው። የተመዘገበ ማንም ሰው የፖስታው የሚመጣ በቀን ይነገረዋል። ፖስታውን እንዴት መላክ እንደሚችል ወደ ኤኢሲ ይነገረዋል። የሞባይል ቦቲንግ ደግሞ እሱ ብዙ ጊዜ የሚጠቀሙበት ብዙ ሩቅና የተለያዩ ቦታዎች ላይ ያሉ ሰዎች ናቸው። ለምሳሌ እንደ አውስትራሊያ ገጠር አካባቢ ወይም በቀኑ ቀን መምጣት የማይችሉና ፖስታል ቦቲንግ የማይችሉ ሰዎች እነሱ እነሱ ሰዎች ድምፃቸውን ለማሰማት የሚጠቀሙበት ነው። ግን ምንም ምክንያት ቢኖረው ገብተው ኤ ኢ ሲ ዶት ጎቭ ዶት ኤ ዩ ላይ ምርጫ ድምጻቸውን ማሰማት ይችላሉ። አውስትራሊያ ውስጥ ድምፅ መስጠት ግዴታ ነው እና በዛ እለት በቅድመ ምርጫ ወይም በፖስታ ምርጫ ወይም ደግሞ በአካል በእለቱ ተገኝተው ድምጻቸውን ያልሰጡ ሰዎች ምን ይጠብቃቸዋል? ምን አይነት ህጋዊ ተጽዕኖዎች ይኖራሉ እንደዚህ አይነት ሰዎች ላይ ድምጻቸውን የማይሰጡ ሰዎች የተለያዩ አይነት ቅጣቶች አሉ። አንደኛ ፋይን ወይም የገንዘብ ቅጣት ይኖረዋል። እሱ ብዙ ጊዜ አንድ ወይ ሁለት ምርጫ አለመምረጥ ነው። ግን በተደጋጋሚ ምርጫ መመርጡ ሰዎች ስትራሊያን ኤሌክትራል ኮሚሽን እስከ ፍርድ ቤት ድረስ መውሰድ የሚወስዷቸው እርምጃዎች አሉ። ስለዚህ ግዴታ ስለሆነ እንደ ህግ እንደ መጣስ ነው የሚቆጠረው ድምፃ ለማሰማት በምርጫ ዕለት ወይም በቅድመ ምርጫ ስፍራ ላይ የተገኝተው ሰዎች ድምፅ ለመስጠት በሚሹበት ወቅት ሊከተሏቸው የሚገቡ ቅደም ተከተሎች ይኖራሉ። በምርጫ ጣቢያ በምርጫ ቀን ይህንን ማድረግ ይኖርባቸዋል። ከዛ በፊት መታወቂያ ይዘው መቅረብ እና ትክክለኛ ቦታ መሄድ ነው። መታወቂያ ይዘው እና ትክክለኛ ቦታ ከሄዱ በኋላ ስማቸውን ከዝርዝር ላይ ማሳወቅ አንደኛ። ሁለተኛ ወረቀት ይሰጣቸዋል። ድምጻቸውን የሚያሰሙበት እሱን ሞልተው ወደ ሳጥን ውስጥ ማስገባት ነው። እና መጨረሻ ደግሞ ከሱ በኋላ ያለውን ፕሮሲጀር የሚከተለው ኤሌክትራል ኮሚሽኑ ነው። ድምፅ ለመስጠት ወደ ስፍራው መሄድ ፈልገው፣ ሆኖም ለምሳሌ የአካል ጉዳተኞች ይኖራሉ። እንደዚሁም ደግሞ የቋንቋ እጥረት ያለባቸው ሰዎች ሊኖሩ ይችላሉ። ለእነዚህ ወገኖች ምን አይነት እገዛ ነው የአውስትራሊያ ምርጫ ኮሚሽን የሚያደርግላቸው? አውስትራሊያ ኤሌክትራል ኮሚሽን አንደኛ ብዙ እምነት በአውስትራሊያ ማህበረሰብ ውስጥ ያለበት ምክንያት እነዚህ እነዚህ ነገሮች ቀደም ብሎ አስበውበት ተዘጋጅቶበት ያለ ነገር ነው። አክሴስብል ፖሊንግ ወይም እንቅስቃሴ ለሚያቀታቸው የተሰራ ምርጫ ቦታዎች አሉ። ስለዚህ እነሱ እዛ ሄደው ድምጻቸው ማሰማት ይችላሉ። ወይም ሁለተኛው ደግሞ እዛ ያሉ ሰዎች እነዚህ እነዚህን ሰዎች መርዳት የሚችሉ አሉ። ለቋንቋ ለሚያውቀታቸው ደግሞ በብዙ የተለያዩ ቋንቋዎች የተዘጋጁ የኢንፎርሜሽን ወረቀቶች ይሰጣሉ። እነሱን ወረቀቶች ተከትለው እንዴት ድምጻቸውን ማሰማት እንደሚችሉ ማሳወቅ ይችላሉ። ከእሱ በተጨማሪ ደግሞ ቮቲንግ ኤድስ ወይም እንቅስቃሴ ለሚያቀታቸው ሰዎች የምርጫ መሳሪያዎች ሁሉንም ኤሌክትራል ኮሚሽኑ ሰፕላይ ያደርጋል። ስለዚህ ለሁሉም ሰው ድምፁ እንዲሰማ ዲሞክራሲ ውስጥ የኤሌክትራል ኮሚሽኑ በጣም ይጥራል እና አንድ ጊዜ አውቆት የሚሄድበት ነገር ሳይሆን ከአንድ ምርጫ ወደሚቀጥለው የሰውን አስተያየት ተቀብሎ እያሻሻለ እያሻሻለ የደረሰበት ነው። እንደሚታወቀው የምርጫ ከተካሄደ በኋላ መንግስት ለማቆም ና አዲስ አስተዳደር እንዲቀጥል ለማድረግ ነው። ለዛ ወሳኙ ውጤቱ ይፋ መሆን ነው። ለመረጋጋትም የሚፈጥረው በሰዎች ዘንድ ያ ነው። አውስትራሊያ ምርጫ ኮሚሽን ውጤቶችን በምን መልክ ነው ይፋ የሚያደርገው? ምሳሌ የተለያዩ የአማራጭ ዘዴዎች አሉ። ቅድም እንዳነሳ ነው፣ ቅድመ ምርጫ አለ፣ በፖስታ ምርጫ አለ፣ እንደዚሁም የዕለት ዕለት በአካል ተገኝቶ ድምጻቸውን የሚሰጡ ሰዎች ይኖራሉ። እነኚህ ድምፆች ቆጠራ የሚደረግላቸው በምን መልኩ ነው? ከኮልስ እና ውልወርዝ ቀጥሎ ትልቁ ሰው ቀጣሪ አውስትራሊያ ውስጥ ኤሌክትራል ኮሚሽን ነው። እነዚህ ሰዎች ሁሉ የሚቀጠሉት አንደኛ የአውስትራሊያን ሕዝብ ዲሞክራሲ ውስጥ ያለውን እምነት ለመጨመር ነው። ይህንን በመከተሉ ኤሌክትራል ኮሚሽኑ አንደኛ የሚችለው ነገር ብዙ ጊዜ በዛው ቀን እኩለ ሌሊት ላይ early results ወይም የመጀመሪያ ውጤቶች ማወቅ ይቻላል። ግን የመጀመሪያ ውጤቱ ሁል ጊዜ ትክክል ቢሆንም የመጨረሻ ውጤቶች የሚታወቁት ትንሽ ዘግየት ብሎ ነው። ግን የመጀመሪያ ውጤቶች አገሩ ማን እንደመራ እና ማን እንዳሸነፈ አውቆ መቀጠል ይችላል። ምክንያቱም የሚመረጠው ፕራይም ሚኒስተር ብቻ ሳይሆን ሁሉም የሚቀጥሉት ራንኮችም ናቸው እና እነሱ ሁሉ የሚመረጡትና ተቆጥሮ ውጤቱ እስኪመለስ ድረስ ረዘም ያለ ጊዜ ሊወሰድ ይችላል። ግን አንደኛ የአውስትራሊያ ኤሌክሽን የሚሰራው በሪት ትሪት ፒሪየድ ነው። ሪት ትሪት የመጀመሪያ ሪት ትሪት የጀመረው ገና ኤሌክሽኑ ሲጠራ ነበረ። እሱ ማለት ከሁለት ሳምንት በፊት እና የሚያልቀው ወደ ዘጠኝ ሳምንት ይጠራናል። እና እሱ ሲያልቅ ነው ሙሉ ለሙሉ ምርጫው በትክክል አለቀ የሚባለው። ዋና ውጤት በምርጫው በቀኑ እኩለ ሌሊት ይታወቃል። ምርጫ ቆጠራ ላይ በቅድሚያ በዕለቱ ለምሳሌ በአሁኑ ሜይ ሶስት ላይ ተገኝቶ ምርጫ የሰጡ ቅድሚያ ከዛ በኋላ የቅድመ ድምፅ መስጫ ቦታ ላይ ድምጻቸውን የሰጡ እና በፖስታ ድምጻቸውን የሰጡ ዘግቶ ነው የሚቆጠረው እና ከዛ ከዋነኛው ምርጫ በኋላ ይህ የሚሆነው ለምንድን ነው? በተናጠል የት ስለሚቆጠር አይደለም። በተናጠል የሚቆጠረው ሎጂስቲኩ ነው። ሎጂስቲኩ ማለት ሄደው የሚመርጡትን ሰዎች እና በፖስታ የሚመርጡትን ሰዎች አንድ ሰው አይደለም አቀላቅሎ የሚቆጥረው። የተለያዩ ተሰራጭተው ነው የሚቆጠሩት። አንደኛው ምክንያት አኪሬሲ ወይም ትክክለኛ፣ በሞስት አኪሬት ወይም ከሁሉም ትክክለኛ እርግጠኛ ለመሆን ሲባል ነው። የዛኔ ዕለት እኩለ ለሊት የሚታወቀበት ምክንያት ብዙዎቹ ፐርሰንቴጅ ኦልሬዲ ይቆጠራሉ። በተናጠል የሚቆጠርበት ምክንያት፣ በተናጠል ሲባል የተናጠል ጊዜ ሳይሆን የተለያዩ ሰዎች ይሰሩታል ኮንከረንት ወይም አንድ ላይ አንድ ላይ ማለት ሶስት ሰው ቢኖር አንዱ አንዱን ሁለተኛ የሁለተኛውን ነገር ሶስተኛ የሶስተኛውን ነገር በተናጠል ይቆጥረዋል ግን አንድ ላይ እኩል ሰዓት ላይ ነው የሚቆጡ። በተለያዩ ጊዜያቶችም እንዲሁ ያጋጥማሉ። አልፎ አልፎ በብዛትም ባይሆን ድምፆች በጣም ተቀራራቢ ሆነው ድጋሚ እንደገና ቆጠራ የሚካሄድባቸው ወቅቶች ያጋጥማሉ። ባለፉት ጊዜያትም እንደዚሁ ያጋጠሙ አሉ። ይሄ በሚሆንበት ወቅት የድጋሚ ቆጠራው በምን መልክ ነው የሚካሄደው? የስ ውጤት እንዴት ነው የሚገለጠው? በቅርብ ውጤት ሁኔታ ላይ ትክክለኛን ለማረጋገጥ እንደገና ሊቆጠር ይችላል። ኤሲ እነዚህን ሁኔታዎች ለመከላከል ሂደቶች አለ። ሂደቶች ማለት እርግጠኛ ለመሆን አንደኛ የዛው ዕለት እኩለ ሌሊት ዋናው ውጤት ቢነገርም ኤሲ የዛው ዕለት እኩለ ሌሊት አይደለም የመጨረሻ ውጤቱን የሚናገረው። የመጨረሻ ውጤቱን ለመናገር ብዙ ብዙ ጊዜ ይወስዳል። ሁለት ሳምንት፣ ሶስት ሳምንት። እሱን የሚወስድበት ምክንያት እርግጠኛ መሆን አለብን። እርግጠኛ ለመሆን አንዴ ብቻ ሳይሆን ሁለት፣ የሶስቴ፣ አራት ሊቆጠር ይችላል። እና ውጤቱ ምንም ያህል ቅርብ ቢሆን ደጋጋሚ መቆጠሩ እርግጠኛ መሆን እንችላለን በመጣው ውጤት ሌላው በምርጫ ወቅት በተለይ አሁን በዚህ በዘመነ ሶሻል ሚዲያ በርካታ የተለያዩ የተሳሳቱ ሆን ተብሎ ማሳሳች የሆኑ ሚስ ኢንፎርሜሽን እና ዲስኢንፎርሜሽን ተብሎ የሚጠቀሱት ውዥንብር ሊፈጥሩ ይችላሉ። በምርጫው ሂደት ወቅትም ሆነ ውጤቶቹን አስመልክቶ ይሄንን የአውስትራሊያ ምርጫ ኮሚሽን በምን መልኩ ለመገደብ ጥረት እያደረገ ይገኛል? ግለሰቦች ሰዎችስ በዚህ ውዥንብር ውስጥ እንዳይገቡ ወይም እንዳይወናበዱ ለማድረግ ምን መደረግ አለበት፣ የሚል አተያይ ነው በእናንተ በኩል ያለው። ይሲ አንደኛ ውሸተኛ መረጃ ለመከላከል ሚስና ዲስኢንፎርሜሽን ለመከላከል የተደራጀ የኦርጋናይዜሽኑ ቦታ አለ። ሐሰት ክስተቶችን እና ማስረጃ ማስተካከል፣ አንደኛ ፕሪ ባንኪንግ ወይም ቀድሞ ትክክለኛውን ነገር መናገር፣ ሁለተኛ ቀላልና ትክክል የሆነ መረጃ መስጠት። ቀላልነቱ ብዙ ከባድ የሆነ መረጃ ሲሆን፣ ወይም ኮምፕሊኬትድ ሲሆን ህዝቡ ግራ ሊጋባ ይችላል፣ እና መረጃውን ቀላልና ትክክለኛ ማድረግ። ሶስተኛ ደግሞ የህዝብን እውቀት እና ዘመቻዎችን ማስከበር። የህዝብን እውቀት የተለያዩ የማስተማሪያ ነገሮችን በሶሻል ሚዲያም በዌብሳይቱም በትራዲሽናል ወይም በጋዜጣ እና በሌሎች በሌሎችም ማስታወቂያ ይወጣሉ በትክክለኛ እንዴት ቮት ማድረግ እንደሚችሉ እኔም አሁን ራሴ እዚህ መጥቼ ለአማርኛ ለሚናገረው ሰው ትክክለኛ የድምፅ ማሰሚያ መንገዶችን መናገሪያ ኤሲ ከሚያደርጋቸው ጥረቶች አንዱ ነው። አሁን ምርጫው ቀን ተቃርበዋል። ጥቂት ሳምንታትን የቀሩት ለያከትም በዚህ ሂደት ውስጥ በተለይ ለመጀመሪያ ጊዜ ምርጫ ድምጻቸውን የሚሰጡ ከአገር ቤት መጥተው ዜግነት አግኝተው መጀመሪያ ጊዜ መራጭ የሚሆኑ ወይም ደግሞ እዚሁ ተወልደው አድገው 18 ዓመት ሞልቷቸው በተለይ ወጣት ኢትዮጵያውያን ድምጻቸውን ለመስጠት በሚነሱበት ወቅት፣ ወይም ደግሞ የሚያመነቱም አሉ እንደዚሁ አልሂድ አልሂድ የሚል አይነት ነገሮች እና ለእነዚህ ወገኖች በአውስትራሊያ ምርጫ ኮሚሽን በኩል የማበረታቻ ቃላችሁ ምንድን ነው? ኤሲ የመጀመሪያ ጊዜ ድምፅ ሰጪዎች እና የሚጠራጠሩ ድምፅ ሰጪዎችን በዲሞክራሲያዊ ሂደት ላይ እንዲሳተፉ ያበረታታል። መራጭነት መሰረታዊ መብትና ኃላፊነት ነው። የሀገሩ ዲሞክራሲ የህዝቡ መሳተፍ ያስፈልገዋል፣ ዲሞክራሲ እንዲባል ራሱ እና ኤሲ በአዲስ ድምፅ ሰጪዎች እንዴት በማህበረሰብ ላይ ማስቀመጥ እና በትክክል መምረጥ እንደሚችሉ የማስተማሪያ የተለያዩ ነገሮችን ያካሂዳል። ቅድም እንደጠቀስ ነው በሶሻል ሚዲያ ማስተዋወቅ፣ በጋዜጣ እና እኔም እንደዚህ መጥቼ ለአማርኛ ለሚናገሩት ሰዎች ትክክለኛ የድምጻቸውን ማሰሚያ መንገዶች መናገሪያ የተለያዩ ከሚያደርጋቸው ጥረቶች ነው። የምናገረው አንደኛ ነገር ቢኖር ራሳችንን የማህበረሰቡን እና የራሳችንን ድምፅ የምናሰማው ሴኔት እና ፓርላመንት ሀውስ ውስጥ ላይ የሚናገሩት ሰዎች እኛን ሬፕሬዘንት እንዲያደረጉ እኛ እራሳችን ወተን ድምጻችንን ማሰማ መቻል አለብን። ድምጻችንን ወተን ካሰማም በኋላ ይሳካልንም ባይሳካልንም ቢያንስ ተሳትፈንና ሞክረናል። እና ለአስራ ስምንት ዓመት በላይ የሆኑ አማርኛ የሚናገሩ አውስትራሊያ ውስጥ ያሉ ዜጎችን የምናገረው ቢኖር ውጡና ድምጻችሁን አሰሙ። ድምጻችሁን ካሰማችሁ የሚመጣውን መልስ ራሳችሁ ታያታላችሁ። አንተ ከሀገር ቤት መተህ እዚህ ለመጀመሪያ ጊዜ ድምፅ ሰጥተሃል። ከዛ አኳያ አንተ ተሞክሮ ምን ይመስል ነበር? የመጀመሪያ ጊዜ ድምፅ ስሰጥ እኔ የመጀመሪያ ጊዜ ድምፅ የሰጠሁት ዩኒቨርሲቲ ተማሪ እየነበርኩ ነበረ። ሊያውም ዩኒቨርሲቲ እያጠና ነበረ ጓደኞች የነበሩ ዛሬ የመምረጫ ቀን ነው እና እንሂድ ብለው አብሬ ሄድኩት ሄድኩኝ ተመለከትኩኝ የተለያዩ ፓርቲዎችን የኔን ሀሳብና ቫሊዩ ወይም የኢትዮጵያዊነት ቫሊዩና ማንነቴን ሬፕሬዘንት ያደርግልኛል ያልኩት ሰው ላይ ድምፄን አሰማውኝ። ከዛ በኋላም የዛኔ ያሸነፉት ሰዎች እነሱ ሰዎች ነበሩ። እሱን ማየቱ ራሴ ኮንትሪቢት ያደረኩለት እንደሆነ ነገር ተሰምቶ ነበረ። ስለዚህ ቦት ማድረግ ቢሳካም ባይሳካም፣ የሰጡት ድምፅ መሞከር መቼም አይከፋም። በተለይ ለፍልሰተኛ ወይም ለማይግራንት ማህበረሰቡ ድምፅን መስጠት ምክንያቱም ፖል ኬቲንግ የቀድሞ አውስትራሊያ ጠቅላይ ሚኒስትር እንዳሉት መንግስት ሲለወጥ ሀገርም አብሮ ይለወጣል የሚል አባባል አላቸው። በጣም ዝነኛ የሆነ አባባል እውነታ ምንም የያዘ ነው። ከዛ አኳያ በተለይ የፍልሰተኛው ማህበረሰብ ኢትዮጵያውያን ማህበረሰብ ያሉት ከራሳቸው ማህበረሰባዊ ጥቅም አኳያ፣ ከልጆቻቸው የወደፊት ዕጣ ፈንታ የተሻለ መልካም መንግስትና ሀገር ለማቆም እንዲቻል ምን ያህል ፋይዳ አለው ይሄ ድምፅ መስጠታቸው ምን ያህል ቆም ብሎ ሊያስብበት በጣም ትኩረት ሊሰጡት ይገባል የሚል ምክር ሀሳብ አለ። በአንተ በኩል በጣም በጣም ጥሩ ፖይንት ነው። ለልጃቸው ወይም ለራሳቸው የሕይወታቸውን ቀን ለቀን ነገሮች የሚቀይሩት ድምፃቸውን በማሰማት እና የራሳቸውን የሆነ ነገሮች የሚከላከልላቸውን ፓርቲ በመምረጥ ነው። የተለያዩት ፓርቲዎች ሁሉም የሚያደርጉትን ነገሮች ፕሮሚስ ያደርጋሉ፣ ይወጣሉ፣ ይመረጣሉ። እኛ እንደ ሲቲዝን ወይም እንደ አውስትራሊያዊ ግዴታችንና መብታችን የኛና የልጆቻችንን ፊቸር ወይም የወደፊት ህይወት የሚያስተካክልልንን ፓርቲ ወይም የሚያስተካክልልንን መምረጥ ነው እና እሱን በመረጡበት ድምጻቸውን ሊሰማ ይችላል። አቶ አናንያን ዳንኤል ኢሳያስ፣ የአውስትሬሊያ ምርጫ ኮሚሽን ቃል አቀባይ፣ ስለ ቃለ ምልልሱ እናመሰግናለን። የስራ ጊዜያችሁና ምርጫውም የተሳካ እንዲሆን ምኞታችን ነው። አመሰግናለሁ። ከማህበረሰብ ለማህበረሰብ